ሃሪስና ትራምፕ በዩናይትድ ስቴትስ የማህበራዊ ሚዲያ የሚገባቸውን ደንቦች እንዲለወጡ ይሻሉ። በዩናይትድ ስቴትስ የኢንተርኔት አጠቃቀም የንግግር ነፃነትን የሚመለከቱ ነባር ሕጎች ከሁሉም የፖለቲካ ቡድን ጎራዎች ጥያቄ እየቀረበባቸው ነው። የአሜሪካ ድምጹ ማድብል ሁለቱ ፕሬዝዳንታዊ እጩዎቹ ካማላ ሃሪስና የቀድሞ ፕሬዝዳንት ዶናልድ ትራምፕ ጉዳዩን አስመልክቶ ያላቸውን አቋም መልከት ታድርጓል። አሉላ ከበደ እንደሚከተል ያቀርበዋል። ለሰራው ስራ ይቅርታ መጠየቅ ትሻለ። ሁለቱም የዩናይት ስቴትስ ዋና ዋና የፖለቲካ ፓርቲዎች የሚስማሙበት አንድ ነገር ቢኖር የማህበራዊ ሚዲያ ኩባንያዎች አሰራራቸውን መቀየር አለባቸው የሚለው ነው። እናም በፕሬዝዳንታዊው ምርጫ አሸንፎ ዋይትሐውስን የሚቆጣጠር ያንን ግብ ለማሳካት መሞከሩ አይቀሬ ይመስላል። የንግግር ነጻነት መብት ከሌለን ነጻገራለን ማለት አንችልም። የሪፐብሊካን ፓርቲው ፕሬዝዳንታዊ ውጩው ዶናልድ ትራምፕ በምርጫ ዘመቻቸው ድረገጽ ላይ ባሰፈሩ ጽሑፍ በዩናይትድ ስቴትስ የመጀመሪያው ህገ መንግስታዊ ማሻሻያ መሰረት የተረጋገጠው የዜጎች የንግግር ነጻነት መብት በአንዳንድ የማኅበራዊ ሚዲያ ኩባንያዎች እየተጣሰ ነው ሲሉ ይተቻሉ። ትራምፕ እንደ አውሮፓውያን የዘመን አቆጣጠር ጥር 6 2021 በዩናይት ስቴትስ ምክር ቤት ህንፃ ላይ የደረሰውን ጥቃት ተከትሎ አንዳንድ የማኅበራዊ ሚዲያዎችን እንዳይጠቀሙ ለጊዜው ታግደው ነበር። ፕሬዚዳንቱኜ ቃለ መሃላ እንደፈጸሙ ምክር ቤቱ ግዙፎች የማኅበራዊ መገናኛ ብዙሃን ከሳንሱር ድርጊት እንዲርቁ የህገ መንግስቱን አንቀጽ 230 መርምሮ የማሻሻያ ህጉን ረቂቅ እንዲልክልኝ እጠይቃለሁ። እንደ አውሮፓውያን የዘመን አቆጣጠር በ1996 የጸደቀው የኮሚኒኬሽን ስነምግባር ምግባር ህግ አካል የሆነው የህገ መንግስቱ ማሻሻያ አንቀጽ 230 ዛሬ የምናውቀውን የኢንተርኔት አጠቃቀም ደንብ ለመመስረት መሰረት ሆኗል ይላሉ የካሊፎርኒያ ዩኒቨርሲቲ የቴክኖሎጂ ፖሊሲ ጥናቶች ዲሬክተር ብራንዲ ኖኔክ። It actually empowers platforms to be able to moderate and remove content without a risk of liability. Now we often hear that the first amendment is being infringed upon by these platforms. The right sure However, Burgut Yamahabarawi media kubaniyo to yagia ma honit aid a bug an alien milsagat side but to give alhoneizatial la chon melutot, come drama getting me to the button again, yeah አሁን የመጀመሪያው ህገ መንግስታዊ ማሻሻያ በእነኚህ መድረኮች እየተጣሰ ነው የሚል አባባል ብዙ ጊዜ እንሰማለን። ሆኖም የመጀመሪያው ህገ መንግስታዊ ማሻሻያ የሚመለከተው መንግስት የዜጎችን የመናገር ነጻነት ያለማፈኑን ማረጋገጥ ብቻ ነው። የማህበራዊ መገናኛ መድረኮቹ የግል ተቋማት እንደመሆናቸው ይህ የመጀመሪያው ህገ መንግስታዊ ማሻሻያ ይልቁንም መብታቸውን ለማስከበር የሚቆም ነው። ቀደም ሲል ይህን አንቀጽ ለማሻሻል የተደረገው ሙከራ አልተሳካም። በ2021 ትራምፕ የማኅበራዊ መገናኛ አውታሮቹን እንዳይጠቀሙ ከታገዱ በኋላ ከሪፐብሊካን ወገን የሆኑ መራጮች የሚበዙባቸው ሁለት ግዛቶች ፍሎሪዳና ቴክሳስ የማኅበራዊ ሚዲያ ኩባንያዎች በገጾቻቸው ላይ የሚወጡ የፖለቲካ ንግግሮችን የመቆጣጠር አቅማቸውን የሚገድቡ ህጎች አጽድቀዋል። ሆኖም የማህበራዊ ሚዲያ ኩባንያዎች ከመንግስት አልቃገብነት ነጻ የሆነ የአርትዖት ውሳኔዎችን የመወሰን መብት አላቸው ሲል የዩናይትድ ስቴትስ ጠቅላይ ፍርድ ቤት ባሳለፈው ብይን መሰረት ግዛቶቹ አጽድቀዋቸው የነበሩት እነኚህ ህጎች በያዝነው ዓመት ተፈጻሚ ሳይሆኑ ቀርተዋል። በሮሂንጋ ስደተኞች ላይ የተነጣጠሩ የጥላቻ ንግግሮች የተንሰራፉበት ነበር። ከካማላ ሃሪስ የዲሞክራት ፓርቲ ወገን የሆኑ የፖለቲካ መሪዎች በበኩላቸው የማህበራዊ ሚዲያ ኩባንያዎች ብዙውን ጊዜ ሌሎችን የሚጎዱ ንግግሮች በመድረኮቻቸው እንዲስተናገዱ ይፈቅዳሉ ሲሉ ይወቅሳሉ። እንደ አውሮፓውያን የዘመን አቆጣጠር በ2022 ምክትል ፕሬዚዳንት ሃሪስ ችግሩን ለመፍታት በዋይት ሀውስ የተዋቀረ ግብረ ኃይል ይፋ አድርገው ነበር። ተከታዩም የሲስፓን ቴሌቪዥን ጣቢያ ቅጂ ይህንኑ ያሳያል። ሄት ሃዝ ቢከም ሶ ኮመን ኦን ዘ ኢንተርኔት የጥላቻ ይዘት ያላቸውን መልእክቶች በበይነ መረቦች ማሰራጨት በእጅጉ የተለመደ ከመሆኑ የተነሳ እንደ ማህበረሰብም እየተላመድ ነው ስለመጣን አንዳንዶች አሁንማ በቃ የማይቀር ጉዳይ ሆኗል ሊሉ ይችላሉ። ለአሁኑ ታዲያ የማህበራዊ ሚዲያ ኩባንያዎች በበይነ መረብ አውታሮቻቸው ላይ የሚወጡ መረጃዎችን ይዘት የማረጋገጥና የመቆጣጠር መብታቸው እንደተጠበቀ ይቀጥላል። ይሁን እንጂ ይህ ጉዳይ ለብዙ ፖለቲከኞችና ዜጎች አሁንም ገና ሁነኛ መቋጫ አልተበጀለትም።